SBS Radio። ሀገርኛ ሪፖርት በጠቅላይ ፍርድ ቤት ፕሬዚደንት መዓዛ አሸናፊ የሚመራው የህገ መንግስት ጉዳዮች አጣሪ ጉባኤ ከኮሮና ቫይረስ ጋር ተያይዞ የሁለት ሺ አስራ ሁለት አመተ ምህረት ስድስተኛውን ሀገር አቀፍ ምርጫ በወቅቱ ማካሄድ አለመቻሉን የምክር ቤቶችንና የአስፈጻሚ አባላትን የስራ ዘመን አስመልክቶ የቀረበለትን የህገ መንግስት ትርጉም ጥያቄ ምላሽ አርብ ግንቦት ሀያ አንድ ቀን ሁለት ሺህ አስራ ሁለት ዓመተ ምህረት ለፌዴሬሽን ምክር ቤት ማስረከሙን አስታወቀ። ጉባኤው ከምክር ቤቱ የቀረበለትን የህገ መንግስት ትርጓሚ በተመለከተ ጉዳዩን ከተለያዩ አቅጣጫዎች መመርመሩን አመልክቶ በዘርፉ የተሰማሩ ባለሙያዎችንም በማሳተፍ ጥልቅ ምክረ ሀሳብ ማግኘቱን ጠቅሷል። በዚህ ወቅትም በከፍተኛ ትምህርት ዘርፍ በመምህርነት የተሰማሩትንና ልምድ ያላቸውን ባለሙያዎች እንዲሁም በቀጥታ ወይም በተዘዋዋሪ መንገድ ህገ መንግስት በማርቀቅ ስራ ላይ ተሰማርተው ልምድ ያካበቱ ባለሙያዎችን እንዳነጋገረ ጉባኤው ገልጿል። ከፌዴሬሽን ምክር ቤት የተገኘው መረጃ መሰረት ይኸው በህገ መንግስት ጉዳዮች አጣሪ ጉባኤ የተጠናቀረው ምላሽ ከነገ በስቲያ ረቡዕ ግንቦት ሀያ ስድስት ቀን ሁለት ሺህ አስራ ሁለት አመተ ምህረት ሁለቱ የምክር ቤት አባላት ማለትም የህዝብ ተወካዮች ምክር ቤት እና የፌዴሬሽን ምክር ቤት በጣምራ በሚያካሂዱት ስብሰባ ላይ ቀርቦ ውሳኔ እንደሚሰጠው ለማወቅ ተችሏል። የጣምራ ስብሰባውን አስመልክቶ ከፓርላማ እስካሁን የተሰጠ ኦፊሴላዊ ጥሪ በኢትዮጵያ ቴሌቪዥን እና ሬዲዮ አልቀረበም። ዛሬ ምሽት ወይም ነገ ይኸው ጥሪ ይደረጋል ተብሎ ይጠበቃል። የገንዘብ ሚኒስቴር ከሐምሌ አንድ ቀን ሁለት ሺህ አስራ ሁለት ዓመተ ምሕረት ለሚጀምረው የቀጣዩ ዓመት የኢትዮጵያ በጀት አራት መቶ ሰባ ቢሊዮን ብር ሊመድብ እንደሚችል ከሚኒስቴር መስሪያ ቤቱ ጋር ቅርበት ያላቸው ምንጮች አስታወቁ። የዚህ ዓመት በጀት ሦስት መቶ ሰማኒያ ሰባት ቢሊዮን ብር የነበረ ሲሆን ይህ የተባለው አራት መቶ ሰባ ቢሊዮን ብር በጀት በፓርላማው በመጪ ሰኔ ወር ከጸደቀ ሰማኒያ ሶስት ቢሊዮን ብር ተጨማሪ በጀት ይኖራል ተብሎ ይጠበቃል። በዚህ አመት ከኮሮና ወረርሽኝ ጋር በተያያዘ የአርብ ግንቦት ሀያ አንድ ቀንን ጨምሮ የገንዘብ ሚኒስቴር ሰባ ስድስት ቢሊዮን ብር ተጨማሪ በጀት ማጽደቁ ይታወቃል። ከዚህ ውስጥ አስራ አምስት ቢሊዮን ብር ተጨማሪ በጀት የተሰጠው ለጤና ሚኒስቴር መሆኑም ተገልጿል። ይህም ከኮሮና ቫይረስ ጋር የተያያዘ መሆኑ ይታወቃል። በውጭ ምንዛሪ ደረጃ የሚታየው ጭማሪ ከአምናው ጋር ሲነሳሰር እጅ አነስተኛ ነው ሊባል ይቻላል። በዚህ አንድ አመት ውስጥ የብር ዋጋ አለመጠን በማሽቆልቆሉ ሳቢያ የአምናው ሶስት መቶ ሰማኒያ ሰባት ቢሊዮን ብር አስራ ሶስት ነጥብ አራት የአሜሪካን ቢሊዮን የአሜሪካን ዶላር ሲሆን የመጪው ዘመን አራት መቶ ሰማኒያ ሰባት ቢሊዮን ብር በጀት ከጸደቀ አስራ ሶስት ነጥብ ሰባት ቢሊዮን ዶላር ይሆናል። የመቼው ዓመት ግማሽ በጀት ከሀገር ውስጥ በተገኘ ገቢ የሚሸፈን ሲሆን ቀሪው ደግሞ ከውጭ በሚገኝ ብድርና ስጦታ እንደሚሸፈን እነዚሁ የውስጥ አዋቂ ምንጮች ገልጸዋል። የሀገር ውስጥ አስጎብኚ ድርጅቶች በኮሮና ቫይረስ ሳቢያ የደረሰባቸውን ከፍተኛ የገቢ እጥረትን ለማስወገድ የሚያግዝ ስምምነት ከመንግስት ጋር ማድረጋቸውን ከየድርጅቶቹ ጋር ከፍተኛ ግንኙነት ያላቸው የመገናኛ ምንጮች አስታወቁ። በዚሁ በአዲሱ ስምምነት መሰረት እነኚህ በወረርሽኙ ሳቢያ ክፉኛ የተመቱት የስራ ዘርፎች ያሏቸውን ተሽከርካሪዎች ለማንኛውም ድርጅትና ግለሰብ ማከራየት እንደሚችሉ ተገልጿል። መኪናዎቹ በብዛት ከቀረጥ ነፃ የገቡ ሲሆን ወረርሽ ኙ በዓለም ላይ መከሰቱ ከተሰማ ጊዜ አንስቶ የቱሪስት ፍሰት በመቋረጡ ገቢያቸው ሙሉ ለሙሉ ተቋርጧል ሊባል ይቻላል። ድርጅቶቹ ከቀረጥ ነፃ የገቢ ተሽከርካሪዎችን በኪራይ እንዲጠቀሙባቸው ለመንግስት ባቀረቡት ጥያቄ መሰረት ይኸው ተቀባይነት ማግኘቱ ተናግረዋል። እስከ ትናንት ግንቦት ሀያ ሦስት ቀን ሁለት ሺህ አስራ ሁለት ዓመተ ምህረት ድረስ በኢትዮጵያ አንድ መቶ ዘጠኝ ሺህ አራት መቶ ሀምሳ አንድ ሰዎች የኮሮና ቫይረስ ምርመራ በላቦራቶሪ እንደተደረገላቸው የጤና ሚኒስቴር አስታወቀ። ከነዚህ ውስጥ አንድ ሺህ አንድ መቶ ሰባ ሁለት ሰዎች ወረርሽኙ እንዳለባቸው ሲታወቅ እስካሁን ሁለት መቶ ዘጠኝ ሰዎች ከበሽታው ማገገማቸው ተገልጿል። የሞቱ ሰዎችን ቁጥር ቁጥር አስራ አንድ መድረሱን የሚኒስቴር መስሪያ ቤቱ ገልጾ በአሁኑ ጊዜ ዘጠኝ መቶ ሀምሳ ሰዎች በሕክምና ላይ ናቸው። አራት ሰዎች በጽኑ ሕክምና ክፍል ውስጥ ይገኛሉ። ሰሞኑን የበሽተኞች ቁጥርም ሆነ የሟቾች ቁጥር ከቶ በተለየ መልኩ መጨመሩ ይስተዋላል። የጭማሪው መጠንም የውጭ ሀገር ጉዞ ታሪክ በሌላቸውና በበሽታው ከተያዘ ጋር ምንም ንክኪ የሌላቸው መሆኑ ይበልጥ አሳሳቢ እንዳደረገው ጤና ሚኒስቴር ጨምሮ ገልጸዋል። በህወሀት ኢህአዴግ የመጀመሪያዎቹ ዓመታት በተለይ የአቶ ተፈራ ዋልዋ የአዲስ አበባ ማዘጋጃ ቤት ከንቲባ በነበረው ጊዜ የጽህፈት ቤቱ ዋና ፀሐፊ በመሆን የሰሩትና በአሁኑ ጊዜ የተቃዋሚው የኢዜማ ፓርቲ አባልነታቸው የሚታወቁት አቶ አንዳርጋቸው ጽጌ ግንቦት ሀያ ቀን የህዝብ በዓል ሆኖ መከበር የለበትም በማለት ለመንግስታዊ የዜና አገልግሎት በሰጡት አስተያየት አስታወቁ። በሳቸው አስተያየት መሰረት ይህ በዓል በአደባባይ ልንደሰኩርለት ይቅርና አንገታችንን ሊያስደፋን የሚገባ ነው። ድሉም ልክ እንደ አድዋና ማይጨው ጦርነቶች ከሌላ ሀገር ከመጡ ወራሪ ኃይሎች ጋር የተደረገ ባለመሆኑ እና የአንድ ፓርቲን ስልጣን ላይ መውጣትን ብቻ የሚያሳይ በመሆኑ በምንም አይነት መንገድ የህዝብ በዓል ተደርጎ መከበር እንደሌለበት ካስገነዘቡ በኋላ ምናልባት ካለፈው ስርዓት በተሻለ ህዝብን ከጭቆና አላቀን የልማትና ዴሞክራሲን ተጠቃሚ ማድረግ ቢቻል ያልኖረው ህዝቡ ራሱ ያለምንም ጎጥጓችነት ሊያከብረው ይችል ነበር በማለት ሀሳባቸውን ደምድመዋል። በኢህአዴግ ውስጥ ከፍተኛ ተሰሚነት የነበረው ህዝባዊ ወያኔ ህርነት ትግራይ ህወሀት ከስልጣን ተገፍቶ ከወጣ ጊዜ አንስቶ ባለፉት ሁለት አመታት የግንቦት ሀያ በዓል በእጅጉ ደብዛዛ መሆኑ ይታወቃል። ባለፈው አመት እንደተከናወነው አይነት የሀገር አቀፉ የችግኝ ተከላ ዝግጅት ሙሉ ለሙሉ ተጠናቆ ግንቦት ሀያ ስምንት ቀን እንደሚከናወን የግብርና ሚኒስቴር ባወጣው መግለጫ አስታወቀ። የግብርና ሚኒስቴር ባስታወቀው መሰረት በዘንድሮ የአረንጓዴ አሻራ የችግኝ ተከላ መርሃ ግብር አምስት ቢሊዮን ችግኞችን ለመትከል እቅድ ተይዞ እየተሰራ ነው። መርሃ ግብሩም ግንቦት ሀያ ስምንት ቀን ሁለት ሺህ አስራ ሁለት ዓመተ ምህረት በደቡብ ክልል ይጀምራል በማለት የግብርና ሚኒስቴር ጨምሮ አስታውቋል። ባለፈው ዓመት ከአራት ቢሊዮን ችግኞች በላይ መተከሉ የሚታወስ ነው። የግብርና ሚኒስቴር አያይዞን በችግኝ ማፍያ ጣቢያዎች የሚታየው የስራ አፈጣጠም አበረታች ነው ብለዋል። በዘንድሮ የችግኝ ተከላ ወቅት አቮካዶን የመሳሰሉ ፍራፍሬዎች በብዛት እንደሚተከሉ ተነግሯል። መንግስት በአንድ ፊት ኮሮና ቫይረስን እየተዋጋ ሀገሪቱ አታ የነበረውን ደን እንደገና ለማልበስ የሚደረገውን ጥረት ሳይዘነጋ መቀጠሉ ለብዙዎች አግራሞትን መፍጠሩን የደረሰን ዜና ጨምሮ ያስረዳል። ጠቅላይ አቃቤ ሕግ የከፍተኛ አመራሮች የላፕቶፕና የሞባይል ግዢ ህጋዊነትን እንደሚመረምርና ሕገወጥ ተግባር ካለ እርምጃ ሊወስድ እንደሚችል አስታወቀ። ጠቅላይ አቃቤ ሕግ በህዝብ ግንኙነቱ በኩል ባስተላለፈው መልእክት ግዢው ከሙስና ጋር መያያዝ አለመያያዙን እንደሚመረምር በማስታወቅ ግዢው ከሙስና ጋር ግንኙነት እንዳለው ከታወቀ ሕግ ፊት እንደሚያቀርብ አስታውቋል። የኢትዮጵያ መንግስት መቀመጫቸውን አዲስ አበባ ላደረጉ የውጭ ሀገራት አምባሳደሮችና የቆንስላ ሰራተኞች ወደ ሀገር ቤት ሲመጡ የተጣለባቸው የአስራ አራት ቀናት የኳራንቲን ቆይታ ተፈጻሚ እንዳይሆንባቸው መመሪያ ማውጣቱን የውጭ ጉዳይ ሚኒስቴር አስታወቀ። በአሁኑ ጊዜ ማንም ሰው ከውጭ ሀገራት ወደ ሀገር ቤት ሲገባ ያስገዳጅ አስራ አራት ቀናት ቆይታ በኳራንቲን ውስጥ እንደሚያደርግ ይታወቃል። የውጭ ጉዳይ ሚኒስቴር መስሪያ ቤት ማክሰኞ ግንቦት አስራ ስምንት ቀን ሁለት ሺ አስራ ሁለት አመተ ምረት ባወጣው መግለጫ የውጭ ሀገር የኤምባሲ አባላት ዓለም አቀፋዊ እና የአፍሪካ ሕብረት አባላት ላይ ይጣል የነበረው የአስራ አራት ቀናት አስገዳጅ ኳራንቲን መነሳቱን ጠቅሷል። ከዚህ ይልቅ ሁሉም የኤምባሲ ሰራተኞች ይህንኑ የአስራ አራት ቀናት አስገዳጅ የኳራንቲን የጊዜ ገደብ በየግቢያቸው እንዲያከናውኑ መክሯል። ሁሉም የአለም አቀፍ ድርጅት ሰራተኞች ና የቤተሰብ አባላት መንግስት ባዘጋጀው የኳራንቲን ስፍራዎች ለአስራ አራት ቀናት መቆየት እንደሌለባቸው ያስታወቀው ሚኒስቴር መስሪያ ቤቱ የኮሮና ቫይረስን ለመከላከል ሲባል በየቤታቸው ራሳቸውን ለአስራ አራት ቀናት እንዲያገሉም አሳስቧል። ኤስቤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።